ይህ የአሜሪካ ድምፅ ነው። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ጥር 6 2015 ዓ ም ዝግጅታችን ጀመረ። ¶¶ የአዲስ አበባ ከተማ አስተዳደር የብዝሃ ቋንቋ ስርዓት ትምህርትን አስመልክቶ በአፋን ኦሮሞ የአፍ መፍቻ ቋንቋቸው ለሚማሩ ተማሪዎች አማርኛ እንደ ተጨማሪ ሁለተኛ ቋንቋ እንዲሰጥ፣ በአማርኛ የአፍ መፍቻ ቋንቋቸው ለሚማሩ ተማሪዎች ደግሞ አፋን ኦሮሞ እንደተጨማሪ ተጨማሪ ሁለተኛ ቋንቋ እንዲሰጥ ከሰሞኑ ወስነዋል። ተባበሩት መንግስታትም ቢሆን አንድ ሕፃን በእናትና አባቱ ቋንቋ እንዲማር ያስፈልጋ ይላል። ስለዚህ ብዙ ቋንቋዎች ማስተማር እንችላለን። ግን እንዲህ አይነት ውሳኔዎች ከህገ መንግስቱ ጋር የሚሄዱ ናቸው። አስመሻ ቋንቋቸው በራሳቸው መማራቸው አማርኛም የሚማሩ ደግሞ ኦሮምኛን እንዲማሩ መደረጉ ቅድም እንዳልኩት እሰየው የሚያስብል ነው። በእኔ በኩል ደስ ብሎኛል። ዘግይቷ ነው የምለው። ሀረርጌም ኑር ባሌም ኑር አማርኛ ይሰጣል። አሁን የተደረገው ለውጥ ኦሮምኛ አስመሻ ቋንቋቸው ለሆነ አማርኛ ይሰጣል የሚለው ትርጉም የለውም። ኦልሬዲ ይሰጣል። በተከታታይ የሰማናቸው ዶክተር አበራ ሞላ አቶ እሸቱ ከበድና ዶክተር በድሉ ዋቅጅራ ናቸው በትምህርት ዘርፍ ውስጥ ባላቸው የረጅም ጊዜ ልምድ የሚታወቁ ባለሙያዎች ናቸው። የአሁኑ ውሳኔ ባለው አንድምታ ዙሪያ በምሽቱ ሐሳባችሁን ያጋሩናል። ሌሎች መሰናዶዎችም የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ብርሃን ኃይሉ በቅንብሩ፣ ጽዮን ግርማ ደግሞ በዋና አዘጋጅነት አብረውኝ ያመሻሉ። ከሁሉም አስቀድመን አጫጭር የዓለም ዜናዎችን እናስደምጣችኋለን። እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በአልሻባብ ተዋጊዎች የተቀበረ መሆኑ የተገለጸ የጦር መሳሪያ መደበቂያ ስፍራ በሶማሊያ ዋና ከተማ ሞቃዲሾ ውስጥ መያዙን የሶማሊያ ባለስልጣናት አስታወቁ። በምሕጻረ ቃሉ ኒሳ በመባል የሚጠራው የሀገሪቱ ብሔራዊ መረጃና ደህንነት ኤጀንሲ ባወጣው መግለጫ በአልሻባብ ታጣቂዎች ተቀብረዋል የተባሉት መሳሪያዎች የተገኙት የሶማሊያ የስለላ ድርጅትና የሞቃዲሾ ክልል ፖሊስ ጥምር ቡድን አባላት ባካሄዱት የጋራ እንቅስቃሴ ነው። መግለጫው አክሎ የጸጥታ ኃይሎች የአልሻባብ አባል መሆኑ የተጠረጠረ ግለሰብ ፖሊስ ብርበራ ባካሄደበት በዳርከንሌ ወረዳ የሚገኘው መኖሪያ ቤት ውስጥ መያዙን ጠቅሷል። አንድ ስማቸው እንዳይገለጽ የጠየቁ የኒሳ ባለስልጣን ለአሜሪካ ድምፅ እንደተናገሩት ከተያዙት የጦር መሳሪያዎች ውስጥ የተሻሻሉ ሽጉጦች፣ ቦምቦች፣ ጥይቶችና ሌሎች ፈንጂዎች ይገኙበታል። ትላንት ምሽት የጸጥታ ኃይሎች ሞቃዲሾ በሚገኝ ቤት ላይ ያካሄዱት ብርበራ መንግስት አልሻባብን ለማሸነፍና በሶማሊያ የሚደርሱትን የሽብር ጥቃቶች ለመከላከል እያካሄደ ያለው ዘመቻ አካል መሆኑ ተገልጿል። ዩናይትድ ስቴትስ እንደ አውሮፓውያን አቆጣጠር በ2019 በናይሮቢ ውስጥ አንድ ሆቴል ላይ የተፈጸመው ጥቃት መሪ ነው የተባለውን ግለሰብ በቁጥጥር ስር ለማዋል የሚያስችል መረጃ ለሰጠ እስከ 10 ሚሊዮን ዶላር ሽልማት እንደምትሰጥ አስታውቃለች። በኬንያ ዋና ከተማ በተፈጸመው ጥቃት አንድ የአሜሪካን ዜጋ ጨምሮ 21 ሰዎች ሲሞቱ ሌሎች 30 ሰዎች ቆስለዋል። ሙሐሙድ አብዲ ኤደን የተሰኘው ግለሰብ መቀመጫውን ሶማሊያ ባደረገው የአልሻባብ ታጣቂ ቡድን መሪ ሲሆን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በጥቅምት ወር በይፋ በአሸባሪነት ፈርጆታል። ዩናይትድ ስቴትስ ያቀረበችውን የ10 ሚሊዮን ዶላር ሽልማት ይፋ ያደረጉት በኬንያ የዩናይትድ ስቴትስ አምባሳደር ሜግ ዋይትማን እንደተናገሩት አሜሪካ ኤደንንና ሌሎች በሆቴሉ ጥቃት ላይ የተሳተፉ ሰዎችን በቁጥጥር ስር ለመዋል የሚረዳ ማንኛውንም መረጃ እየፈለገች መሆኑን ተናግረዋል። አሜሪካ ይፋ ያደረገችው የሽልማት ገንዘብ በሦስት ወራት ውስጥ ሦስተኛው ሲሆን በኅዳር ወር ላይ አህመድ ድርዬ፣ ሙሃድ ካራቴና ጅሃድ ሙስጠፋ የተሰኙ ሶስት የአልሻባብ መሪዎችን ለጠቆመ የ10 ሚሊዮን ዶላር ሽልማት እንደምትሰጥ አስታውቃ ነበር። ኢራን የእንግሊዝ ዜግነት ያለው ኢራናዊ በሞት ቀጣች። አሊ ሬዛ አክባሪ የቀድሞ የኢራን ምክትል መከላከያ ሚኒስትር የነበሩ ሲሆን ለእንግሊዝ ስለላ ያካሂዳሉ በሚል ተከሰው ነበር። አክባሪ በስቅላት መሞታቸውን ሚዛን የተሰኘው የኢራን ዜና ወኪል ዛሬ ያስታወቀ ሲሆን ቅጣቱ መቼ እንደተፈጸመ ግን አልተገለጸም። አክባሪ እንደ አውሮፓውያን አቆጣጠር ከ2019 አንስቶ በእስር ላይ የነበሩ ሲሆን እንግሊዝና አሜሪካ ኢራን የሞት ቅጣቱን ተፈጻሚ እንዳታደርግ ሲወተውቱ ቆይተዋል። የሰብአዊ መብቶች ተከራካሪ የሆነው አምነስቲ በትዊተር ገጹ ላይ ባሰፈረው መልእክት የአክባሪ በሞት መቀጣት የኢራን ባለስልጣናት በህይወት የመኖር መብት ላይ የሚያደርሱትን አስከፊ ቅጣት ያሳያል ብሏል። በተመሳሳይ የብሪታንያ ጠቅላይ ሚኒስትር ሪሺ ሱናክ በትዊተር ገጻቸው ላይ ይህ ለራሳቸው ህዝቦች ሰብአዊ መብት ክብር በሌለው መንግስት የተፈጸመ እርኅራኄ የሌለው የፈሪዎች ድርጊት ነው ሲሉ አስፍረው በድርጊቱ መደንገጣቸውን ገልጸዋል። የሞት ቅጣቱ ከመፈጸሙ በፊት የአሜሪካ የውጭ ጉዳይ ሚኒስትር ምክትል ቃል አቀባይ ተቀባይ ቬዳንት ፓቴል በሰጡት መግለጫ በአሊ ሬዛ አክባሪ ላይ የቀረበው ክስና የሞት ቅጣት ፍርድ ፖለቲካዊ ነው፣ የሱ መገደል የማይታሰብ ነው ብለው ነበር። አንዲት ወጣት ሴት የራስ መሸፈኛዋን ያላግባብ በመልበሷ ከታሰረች በኋላ ሕይወቷ ማለፉን ተከትሎ መላውን ኢራን ወጥሮ የያዘ ተቃውሞ በመነሳቱ ኢራን የሞት ቅጣቶችን እየፈጸመች ሲሆን ተቃውሞ ከተነሳ ወዲህ ቢያንስ አራት ሰዎች በሞት ተቀጥተዋል። እስራኤል ቅዳሜ ዕለት ዌስት ባንክ ውስጥ ባካሄደችው ወታደራዊ ወረራ ሁለት ፍልስጤማውያንን ተኩሳ መግደሏንና ከሁለት ሳምንት በፊት ባደረገችው ተመሳሳይ ወረራ ቆስሎ የነበረ ሌላ ፍልስጤማዊም መሞቱን የፍልስጤም የሕክምና ባለሙያዎች አስታወቁ። ይህ ከእስራኤል ጋር የሚደረገው ደም አፋሳሽ ግጭት በዚህ ዓመት የተገደሉትን ፍልስጤማውያን ቁጥር ወደ 11 ያሳደገው ሲሆን ባለፈው የፈረንጆቹ ዓመት የተነሳው ግጭት በዚህ ዓመትም የመብረድ ምልክት እንደማይታይበት ተዘግቧል። የፍልስጤም የጤና ሚኒስትር ሟቾቹ ኢዘዲን ሀማምራ የተሰኘ የ24 ዓመት ወጣትና አመጃድ ካህለለያ የተሰኘ የ23 ዓመት ወጣት መሆናቸውን ያስታወቀ ሲሆን የ19 ዓመቱ ሳሚር አልጀባሪ ደግሞ ጥር ሁለት ቀን በተደረገ ግጭት በደረሰበት ቁስል መሞቱን ገልጿል። አልጀባሪ የቆሰለው የእስራኤል ወታደሮች የሁለት ፍልስጤማውያንን መኖሪያ ቤት ለማፍረስ ባካሄዱት ወረራ የደረሰ ግጭት ነው። ፍልስጤማውያን በእስራኤል ላይ ባደረጉት ጥቃት 19 ሰዎች ከተገደሉ ወዲህ እስራኤል ካለፈው የጸደይ ወቅት አንስቶ ወታደራዊ ወረራዋን አጠናክራ ቀጥላለች። እስራኤል የምታደርገው እንቅስቃሴ ወታደራዊ ትስስሮችን ለማፍረስና ወደፊት ሊደርሱ የሚችሉ ጥቃቶችን ለማስቆም ነው ብትልም፣ ፍልስጤማውያን ግን እስራኤል ለ55 ዓመታት ስታካሄድ የቆየችው የመሬት ወረራ ቅጥያ አድርገው ይመለከቱታል። አድማጮች ለሰዓቱ የያዝናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ ስመኝሽ የቆየን በእጅጉ አመሰግናሉ። በ19፣ በ25ና በ31 ሜትር በአንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ጥር 6 2015 ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችን ከመደበኛው የሞገድ መገኛችን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ ይሰማል። አሁን ለሰዓቱ ወደ ያዝነው የመጀመሪያ ቅንብር እንለፍ። የአዲስ አበባ ከተማ አስተዳደር የብዝሃ ቋንቋ ስርዓተ ትምህርትን አስመልክቶ ጥር 4 2015 ባካሄደው በሁለተኛ ዓመት ስምንተኛ መደበኛ ስብሰባው በአፋን ኦሮሞ የአፍ መፍጫ ቋንቋቸው ለሚማሩ ተማሪዎች አማርኛን እንደ ተጨማሪ ሁለተኛ ቋንቋ እንዲሰጥ፣ በአማርኛ የአፍ መፍጫ ቋንቋቸው ለሚማሩ ተማሪዎች ደግሞ አፋን ኦሮሞ እንደ ተጨማሪ ሁለተኛ ቋንቋ እንዲሰጥ ወስነዋል። የአሜሪካ ድምፅ ያነጋግራቸው የቋንቋ ባለሙያዎች ዶክተር አበራ ሞላ አቶ ሸቱ ከበድና ዶክተር በድሉ ዋቅጅራ ውሳኔው በመሠረታዊ ሀሳብ ደረጃ የሚደገፍ ቢሆንም ፖሊሲው ብዙ ጉድለቶች ያሉበት መሆኑን ተናግረዋል። እንግዶቹን ያነጋግራቸው ደረጀ ደስታ ነው። እንደሚከተለው ተሰናድተዋል። የአዲስ አበባ አስተዳደር ሰባት ነጥቦች ያሉት ውሳኔው ላይ ከመድረሱ በፊት በኮተቤ ትምህርት ዩኒቨርሲቲ ያስጠናውን የብዝሃ ቋንቋ ስርዓተ ትምህርት ወይም ካሪክለም ወላጆችን ጨምሮ ከተለያዩ የማህበረሰቦች አባላት ጋር ሲመክርበትና ና ሲወያይበት መቆየቱን አስታውቋል። በአፋን ኦሮሞ የአፍ መፍቻ ቋንቋቸው ለሚማሩ ተማሪዎች አማርኛ እንደ ተጨማሪ ወይም እንደ ሁለተኛ ቋንቋ እንዲሰጥ በአማርኛ የአፍ መፍቻ ቋንቋቸው ለሚማሩ ተማሪዎች ደግሞ አፋን ኦሮሞ እንደ ተጨማሪ ወይም እንደ ሁለተኛ ቋንቋ እንዲሰጥ ያሳለፈው ውሳኔ ከሰባቱ ነጥቦች መካከል ይገኛል። ውሳኔውን አሁን ሥራ ላይ ካለው የቋንቋ ፖሊሲ ጋር በማነጻጸር የተቹት በአዲስ አበባ ዩኒቨርሲቲ የስነ ልሳንና ስነ ጽሁፍ መምህር ደራሲና ገጣሚ ዶክተር በድሉ ዋቅጅራ እንዲህ ይላሉ። በመጀመሪያ እየተካሄደ ያለው ቋንቋ ስርዓተ ትምህርት ምንድን ነው የሚለውን መመልከት ያስፈልጋል። በማንኛውም ክልል ከዛሬ ያለው ቋንቋና የትምህርት ፖሊሲ መሰረት ኢትዮጵያ የሶስት ቋንቋ ፖሊሲን ነው የምትከተለው። በትምህርት ረገድ አማርኛ በመላው ሀገሪቱ ኦፊሻል ቋንቋ፣ የስራ ቋንቋ ስለሆነ ይሰጣል። እንግሊዝኛ ኢንተርናሽናል ቋንቋ ስለሆነ ይሰጣል። ከዚህ በተረፈ በየክልሎች የክልል ቋንቋ ይሰጣል። ለምሳሌ በኦሮሚያ ኦሮምኛ ይሰጣል፣ በትግራይ ትግርኛ ይሰጣል፣ በሲዳማ ሲዳምኛ ይሰጣል፣ በአፋር አፋርኛ ይሰጣል። እንደዚሁ የአፍ መፍቻ ቋንቋቸውን የሚማረው አሉ። ወደ አዲስ አበባ ስንመጣ ይሄ አዲስ አበባ ውስጥ ኦሮምኛ የአስመስጫ ቋንቋቸው ለሆነ አማርኛ በሁለተኛ ቋንቋነት ይሰጣል የሚለው ትክክል አይደለም። ምክንያቱም አማርኛ በመላ ኢትዮጵያ በኦፊሻልነት ይሰጣል። አፋርኛ የሚሆን ቋንቋ ኦሮምኛ ሚሆን፣ ትግርኛ ሚሆን፣ አዲስ አበባ ምኖር፣ ሀረርጌ ምኖር፣ ባሌ ምኖር አማርኛ ይሰጣል። አሁን የተደረገው ለውጥ ኦሮምኛ አስመስጫ ቋንቋቸው ለሆነ አማርኛ ይሰጣል የሚለው ትርጉም የለውም። ኦልሬዲ ይሰጣል። ስለዚህ አዲሱ የቋንቋ ፖሊሲ አዲስ አበባ ላይ አማርኛ ቋንቋን ለኦሮምኛ ተናጋሪዎች ይሰጣል የሚለው ፖሊሲ ማውጣት የለበትም በማለት የሚከራከሩት ዶክተር በድሉ ይልቁንም አዲስ አበባ የተለየች ከተማ የሆነችበት ምክንያት ምንድን ነው ብሎ በመጠየቅ ቋንቋው ለምን እንደተመረጠ መጠየቅ ይገባል በማለት ይከራከራሉ። አዲስ አበባ ሜትሮፖሊቲያን ነች። ለምንድን ነው አዲስ አበባ ላይ የኦሮሞና የአማርኛ አፍ ብቻ አይደለም አፍ መፍቻ ያለው አዲስ አበባ የተለየ ከተማ የሆነችበት ምክንያት ከኦሮምኛና ከአማርኛ ውጭ አፋቸውን የፈቱ ሰዎችም አሉ ተማሪዎች አሉ። ስለዚህ ትክክለኛ የሚሆነው ምንድን ነው? አማርኛ እና እንግሊዘኛ ባይ ዲፎልት ይሰጣል፣ በኦፊሻል ቋንቋነት ይሰጣል። ስለዚህ አሁን የአዲስ አበባ ጥያቄ አንድ ተጨማሪ የብሄር ብሄረሰብ ቋንቋ መማር አለባቸው ነው ጥያቄው። ያ ኦሮምኛ ይሁን ወይ ለኦሮሞዎች አማርኛ ይሰጣል የሚለውን ነው እንደ አዲስ ኮንሲደር ማድረግ የለብንም እምልህ። ኦልሬዲ አማርኛ አለ፣ አሁን ኦሮምኛ ነው አዲስ ሆኖ የገባው። ዶክተር በድሉ ኦሮምኛ የከተማይቱ ሶስተኛ ቋንቋ ይሁን ቢባል እንኳ መንገዱ ይህ አይደለም ይላሉ። በሚያስገኘው ጥቅም አንጻር ስታየው፣ ባለው ተናጋሪ አንጻር ስታየው፣ ባለው ሪሶርስ አንጻር ስታየው ኦሮምኛ ሊመረጥ ይችላል ብለህ ታስባለህ። ሰፊም ሪሶርስ አለው ለተማሪዎች፣ ሰፊም ተናጋሪ ስላለው። ነገር ግን አሁን የተቀመጠበት መንገድ ነው ትክክል ያልሆነ። የቋንቋ ፖሊሲውን እንደሚደግፉት የገለጹት የአዲስ አበባ ዩኒቨርሲቲ የስነ ቋንቋ መምህር የነበሩትና ጡረታ ላይ የሚገኙት እሸቱ ከበደ ደግሞ እንዲያውም የዘገየ ነው ብለውታል። ይሄ በጣም የቆየ ከመሆኑ በስተቀር እኔ ኮሜንት ላደርግ የምችለው ይበል ነው። ይበል የሚባል ነገር ነው። ነገሩን ባጭሩ ለማስቀመጥ በአስራ ዘጠኝ መቶ አርባ ስምንት ተጸደቀው የተባበሩት መንግስታት ወይም ዩናይትድ ኔሽን የሰው ልጆች የነጻነት አዋጅ ወይም ዲክላሬሽን ኦፍ ሁመን ራይት አንቀጽ አስራ ዘጠኝ ላይ እያንዳንዱ ህፃን በእናቱ ቋንቋ ማዘር ታንግ እንዲማር ተደንግጓል። ኢትዮጵያም እንደሚታወቀው የሊግ ኦፍ ኔሽን ከዚያም የተባበሩት መንግስታት መስራች ከሆኑት ሀገሮች አንዷ ስለዚህ ይህንን ተግባራዊ ማድረግ ግዴታ አለባት ስለዚህ በኢትዮጵያ ውስጥ የሚነገሩ ወደ ከሰማንያ በላይ ላይ የሆኑ ቋንቋዎች ውስጥ ሁሉንም ማስተማር ባይቻል እያንዳንዱ ህፃን በራሱ በእናቱ ቋንቋ የመማር ነጻነት አለው እና የኦሮምኛ ደግሞ በኢትዮጵያ ውስጥ ከሚነገሩ ብዙሀን ቋንቋዎች ውስጥ አንደኛውን ስፍራ የሚስለ ከሆነ በኦሮምኛ ቋንቋቸውን በራሳቸው መማራቸው አማረኛም የሚማሩ ደግሞ ኦሮምኛን እንዲማሩ መደረጉ እንቅድም እንዳልኩት ደስየው የሚያስብል ነው። በኔ በኩል ደስ ብሎኛል። ዘግይቷል ነው ምለው ባለፉት አርባ ዓመታት በኮምፒውተሮችና በእጅ ስልኮች የግዕዝ ፊደላትን መጻፍ እንዲቻል በማድረግ ዩናይትድ ስቴትስና ኢትዮጵያ ውስጥ የተመዘገቡ ፓተንቶች የአእምሮ ፈጠራ ባለቤትነት መብቶች እንዳላቸው የሚናገሩት ዶክተር አበራ ሞላ መሰረተ ሀሳቡን እንደማይቃወሙ ሆኖም የሆሄ አጠቃቀምን በሚመለከት ግን ውሳኔው ሳይንሳዊ አይደለም ባይ ናቸው። ለመንግስት ባለስልጣናት አማራጭ ጽሁፍ ማቅረባቸውን ተናግረዋል። ይህን ነገር ከዛሬ አራት ዓመት ፊት ነው እንደዚህ ከጓደኞቻችን ጋር ጀምረን እናንድ ጽሁፍ አቅርበን ለክቡር አቶ ገዱና ለክቡር አቶ ለማ ደብዳቤ ጽፈን ነበር። ደብዳቤ የሚለው ቋንቋውን ለማሳደግ ብዙም ሰው እንዲያውቀው በሁለት መድም ጋር ኦሮምኛ ያስተምሩ በግዕዝ ፊደል ያለ ለምሳሌ በአማራው ክልል ኦሮምኛውን በግዕዝ ፊደል፣ ኦሮሞ ክልል አማርኛውን በግዕዝ ፊደል ያስተምሩ ነው። ስለዚህ የእኛ ሀሳብ የግዕዝ ፊደላችን ወደ አስራ ሦስት የተለያዩ የቋንቋዎቻችን ፊደሎች እንደተሰሩለት ከእነዚህም መካከል ከመቶ ዓመት በላይ ሲጠቀምበት የቆየው የግዕዝ ፊደል ኦሮምኛም ስነጠቀመ ቋንቋውን ለማዳበር በግዕዝ ፊደል ኦሮምኛ እንዲማሩ ነው ያሉ። የእነሱ ምላሽ ምንድን ነበረ? ምንም ምላሽ አላገኘ። ምንድን ነው የእናንተ መከራከሪያ ነጥብ ነበረ? ለምንድን ነው እንደዛ ማድረግ ያለባቸው በግዕዝ ፊደል መጻፍ ያለባቸው? በግዕዝ ፊደል ኦሮምኛ ቋንቋ ከመቶ ዓመት በላይ ተጠቅሟል። መጽሐፈ ቁልቁሉን ኦነሲሞስ ነሲብ የሚባሉ የኦሮሞ ሊቅ የሚባለውን የፊደል እርባታ ግዕዝ ውስጥ ያልነበረውን ጨምረው ዘጠኝ መቶ ዘጠና ሁለት አመተ ምህረት መጽሐፍ ቅዱስን ምዕር ብኛ መጽሐፈ ቁልቁል የሚባለው ጽፈውበታል። ከዚያም በላይ ብዙ ስራ ፈርቶበታል። ግን ኢህአዴግ ስልጣን ከያዘ በኋላ ኦሮሞዎች ወደ ላቲን ስለዞሩ ያንን ትክክለኛ አይደለም ሳይንሳዊ አይደለም እና የግዕዝ ፊደል የሚገባ ኦሮምኛውን እየጻፈ ወደ ላቲን መዞሩ ትክክል አይደለም። ስለዚህ ነገር ይቁም የሚለውን ነገር ማስታወሱ የግዕዝ ፊደል ከላቲኑ ፊደል የተሻለ እንደሆነ የሚናገሩት ዶክተር አበራ ሞላ በኢንተርኔቱ ባህረ መረጃና እውቀት ወይም ዊኪፒዲያ ላይ አርባ ሶስት የሚሆኑ የመከራከሪያ ምክንያቶችን ማቅረባቸውን አመልክተዋል። የግዕዝ ፊደል አስራ ሶስት ከሚደርሱ ቋንቋዎች ጋር ተመርጦ በዓለም አቀፍ ደረጃ ዩኒኮድ የሚባል ዘመናዊ ምደባ ውስጥ መግባቱንም ዶክተር አበራ ያብራራሉ። በመሰረቱ ምንድን ነው? እንግሊዝኛ እንደ አማርኛው ወይም የግዕዙ ሳድስ ፊደል ነው። እንደ ህልህም ሌላው እርባታ ነው። እነዚያን ሳዲሶቹን አንድ አይነት ድምፅ ሰጥቶ ሌሎቹ የተራቡበት ነው። ያንን እርባታ እንግሊዝኛ በሁለት ወይም በሶስት ፊደል ነው የሚጽፈው። እነዚህ ሁለት ሶስት ጊዜ እጥፍ ነው የሚያሰራው እና በቅልጥፍና የሚሆን በምን በሁሉም ነገር አንድ ነው። እንዲያውም ኮምፒውተሩ ለሀያ ስድስት ፊደሎች የተጻፉትን መርገጫ ነው ለአምስት መቶ ፊደሎች ያረኩት። ስለዚህ የግዕዙ ፊደል በተሻለ ቴክኖሎጂ፣ በረቀቀ ቴክኖሎጂ በብዙ ፊደል ልንጽፍበት ችለናል። ስለዚህ ያ ምንም የጎደለው ነገር የለም። ስለዚህ ያ ብቻ አይደለም። ከዚያም አልፈን ወደ አስራ ሶስት የተለያዩ ቋንቋዎች ፊደሎች ተጨምረው ያ ሁሉ ዩኒኮድ ወደሚባል የዓለም ፊደል መደብ ውስጥ ገብቷል። ስለዚህ እኔ ምንም ጥቅሙ አይታይኝም ወደ ሌላ ፊደል ተጠቅመን የሆሄያቱ ችግር ኦሮምኛን ብቻ የሚመለከት እንዳልሆነና የኩሽ ዝርያ ቋንቋዎችን ሁሉ ችግር መሆኑን ዶክተር በድሉ ገልጸዋል። በደርግ ዘመን ኢትዮጵያ ውስጥ ስርዓተ ክታብ ላልነበራቸው የኢትዮጵያ ቋንቋዎች ሆሄያት እንደተቀረጹላቸው ያስታውሳሉ። ይሁን እንጂ ለአማርኛ ቋንቋ በነበረ ስሜት በጊዜ ለውጥ ውስጥ የተፈጠረውን እንደሚከተለው ይገልጹታል። ወደ 53፣ 52 ስርዓተ ጽህፈት ያላቸው ቋንቋዎች አሉ አሁን ኢትዮጵያ ውስጥ በደርግ ጊዜ አስራ አምስት ቋንቋዎችን ለመሰረት ትምህርት የሚያዘጋጅ ለአስራ አምስቱ ቋንቋዎች ከሳባ ወይም የግዕዝ ፊደልም አይደለም ዘኢትዮፒክ አልፋቤት ነው የምንለው እኛ የዓለም የሚለው የኢትዮጵያ ቋንቋዎች የሚጻፉበት አልፋቤት ነው። መጀመሪያ ግዕዝ ስለተጻፈበት በግዕዝ ይጠራል። ዘኢትዮፒክ አልፋቤት፣ የኢትዮጵያው ፊደል ለአስራ አምስቱ ቋንቋ አድርጎ ጽህፈት አበጅቶ ነበር ኦሮምኛንም ጨምሮ ትግርኛንም ሁሉ ነው። ከዛ በኋላ አሁን ከደርግ በኋላ በመጣው በኢህአዴግ መንግስት አዲስ እነኛ አስራ አምስቱ ቋንቋዎች ጨምሮ አሁን ስድስት ቋንቋዎች ብቻ ናቸው በኢትዮፒክ አልፋቤት ወይም በግዕዝ የሚጠ የሚጠቀሙት የነበራቸውም እንደገና ሌላ እየቀረጹ በላቲን ወደ ላቲን ተሄዷል። በሚያሰራ ሁኔታ ዘ የኢትዮጵያ አልፋቤት እንትን ብሎ የፊደልና የቋንቋ ግንኙነት የልብስና የሰውነት አይነት እንደሆነ የሚያገናዝቡት አቶ ሸቱ ፊደል የምርጫ ጉዳይ መሆኑን ይናገራሉ። ይሁን እንጂ በዓለም ላይ ያሉትን የአጻጻፍ አይነቶች በመተንተን አንድ አገር ውስጥ ቀደም ሲል የኖረና የተዋሃደ የአጻጻፍ ስልት ካለ ከውጭ ሌላ ፊደል ፍለጋ መሄድ የፖለቲካዊ ፍላጎት ጉዳይ ነው ባይ ናቸው። እስካሁን ባለው የሰው የጽፈት እድገት ደረጃ እንደው አጠር አድርጎ ለማስቀምጥነት ሶስት አይነት አጻጻፎች አሉ። አንደኛው ሎጎግራፊክ የሚባለው ወይንም ሞርፈሚክ የሚባለው ነው እሱ ትርጉም አዘል የሆነ የቋንቋ ቅንጣት። ትርጉም አዘል ማለት ለምሳሌ እና ራሱ ትርጉም አዘል ነው። ነው ቃል ነው። እና ደግሞ ቃል ሆኖ ግን አንድ ብቻ ነው። ትርጉም አዘል ነው። ትርጉም አዘል ስንል መልእክት የሚያስተላልፍ ማለት ነው። ቅንጣት ትንሿን ቅንጣት የሚወክል የሚጻፍበት ሞርፈሚክ ወይንም ሎጎግራፊክ የሚባለው ጥሩ ምሳሌ የሚሆነው ለምሳሌ የሚጻፍበት የቻይና ቋንቋ ነው። ሁለተኛው ትርጉም አልባ የሆነ ሲላቢክ የሚባለው የቋንቋ አጻጻፍ ዘዴ ሲለብል የሚባለውን ሆየውን ማለት ሆሄ ማለት አንድ ኮንሶናንትና አንድ ቫውል ተደምሮ ሆሄ ይሆናል እና በዚህ አይነት አጻጻፍ የሚጽፉ ደግሞ ቋንቋዎች የሚጻፉ ቋንቋዎች አሉ። እነሱ ከእነሱ ውስጥ አንዱ አማርኛ ነው። እሱ ከዛኛው ለየት ያለ ነው። የቀለለም ነው። ሌላው መጨረሻው ደግሞ የእንግሊዞች አጻጻፍ ዘዴ ነው፣ ፎነሚክ የሚሉት ነው። እሱ ኮንሶናንቱንና ቫውል የሚባለው ተነባቢና አናባቢ የሚባለው ተለጅቶ የሚጻፍበት ነው። ከነዚህ ከሶስቱ የአጻጻፍ ዘዴዎች እንግዲህ መርጦ ሰው ኢኮኖሚካል የሆነው ወይም ቁጥብነት ባለው ዘዴ አዳፕት አድርጎ ሊጽፍበት ይችላል። ግን በአንድ አገር አንድ ሀገር ውስጥ አንድ አስቀድሞ አዳፕት የሆነ የአጻጻፍ ስልት ካለ ከውጭ የሚመጣ የምንዋስበት ከሌላ ለማምጣት የምንቸገርበት ምክንያት ምንም ምንም ምንም የለም ፖለቲካዊ ካልሆነ በስተቀር እሱም ደግሞ እንግዲህ ፖለቲከኞች ደግሞ ምን እንደሆኑ ስለምናውቅ እዛ ውስጥ አልገባም በፖለቲካ የሚደረግ ነገር በጥናት ላይ የሚደረግ ስላልሆነ አይደለ ከጥቅሙ ጉዳቱ እንደሚያመዝን ሁላችን ምንም እናውቀው። የስነ ቋንቋው ሊቅ አቶ እሸቱ በአንድ የጀርመን ዩኒቨርሲቲ ውስጥ በነበራቸው ቆይታ አማርኛና ኦሮምኛ ቋንቋዎችን በግዕዝ ፊደል ሲያስተምሩ እንደነበረ ገልጸው ያስተማሯቸው ተማሪዎች በጥቂት ሳምንታት ውስጥ ጋዜጣ ማንበብ መቻላቸውንና አንደኛው ጀርመናዊ ተማሪያቸው አሁን ድረስ የቋንቋው መምህር መሆናቸውን ተናግረዋል። ኢትዮጵያ ውስጥ በኦሮምኛ ቋንቋ ከብዙ ዓመታት በፊት በግዕዝ ፊደል ስለተጻፈው መጽሐፍ ቅዱስ እንዲህ ብለዋል። ስለዚህ በኦሮምኛ ለምሳሌ በጥሩ ሁኔታ አባ ገመችስ የሚባሉ የወለጋ ተወላጅ ናቸው፣ አውሮፓ የኖሩ ናቸው። ተመልሰው መጽሐፈ ቁልቁሉ መጽሐፍ ቅዱስን ከብሉይ ኪዳን እስከ መጨረሻው አዲስ ኪዳን እስከ ራእይ ድረስ ቁጭ አድርጎ በአማርኛ ፊደል ጽፈው አስነብበው የመጀመሪያውም ጽሁፍ ሳይሆን አይቀርም እና እሱን መጽሐፍ ነበረኝ ሀገር ቤት እና ምንም ችግር የለው። ቀላል ነው። የአማርኛ የአጻጻፍ ስልት ከሞርፌሚኩ ቅድም ካልኩት ከሎጎግራፊኩ በጣም የተሻለ መሆኑ በእርግጠኝነት አፌን ሞልቼ እናገራለሁ። ባለሙያዎቹ የቋንቋው ፖሊሲው ፖለቲካ የተጫኑ እንደሆነ ይናገራሉ። በአንድ ሀገር ውስጥ ሳይቸግር የተለያዩ ፊደላትን መጠቀም ጉዳት የሚያስከትልና ጥቅምም Mi a Skaronavilalú? ቋንቋ የግል ምርጫ ቢሆንም በስርዓተ ትምህርት ውስጥ ሲገባ የወል ግዴታ ይሆናል፣ ያሉት ዶክተር በድሉ ኦሮሚያ ውስጥ በቁቤ እየተማሩ አዲስ አበባ ውስጥ በፊደል ይማሩ ማለቱም እንደማያስኬድ ይገልጻሉ። ይሁን እንጂ በአንድ አገር ውስጥ አንድ የሆሄ ገበታ ለተለያዩ ቋንቋዎች መጠቀም ከፍተኛ ጥቅም አለው ይላሉ። ይሄ ምንድን ነው መሰለ አድቫንቴጅ ያለው በአንድ አገር ውስጥ አንድ ፊደል ቢሆን፣ ለምሳሌ የፈለግከውን ቋንቋ ለመጻፍ ቋንቋውን ስትማር ፊደል አትማርም። ስለዚህ ኮምፒውተር ላይ ማለት ትችላለህ፣ ለምሳሌ ኛ የሚጽፍ ኮምፒውተር ላይ ኦሮምኛ ለመጻፍ ለኮምፒውተር ሲስተሙ ይቻላል፣ ግን ውጭ የተለያየ ሶፍትዌር እና የተለያየ ሲስተም አያስፈልግህም። ብዙ ኢኮኖሚካል ብዙ ፋክተር አለው ወይም ደግሞ ተጽዕኖ አለው። ነገር ግን ይሄ ለአማርኛ ብቻ አይደለም። አማርኛ ኦሮምኛ፣ በኦሮሚያ ክልል በሙሉ በላቲን እየተሰጠና እየተማሩ አዲስ አበባ ላይ ብቻ በአማርኛ ፊደል የጻፍ ልትል አችልም። አንድ ቋንቋ አንድ የአጻጻፍ ስርዓት ነው የሚኖረው። ዞሮ ዞሮ ለልጆቹ በዛው አልፋቤት ቢማሩ በኦሮምኛ እና በአማርኛ ፊደል ቢጠቀሙ ጥሩ ነው። ነገር ግን ያ አይሆንም። አሁንም ሊሆን አይችልም። ያ የሚሆነው በጠቅላላ የኦሮምኛ ጻፍ ስርዓት በቋንቋው በኦሮሚያም ክልል ያለው ወደ አማርኛ ወደ ኢትዮጵያ ሀሳብ ከተለወጠ ብቻ ነው። እሱ ደግሞ ሊሆን አይችልም። ስለዚህ አዲስ አበባ ተገንጥሎ በአማርኛ ይማር ልትላች በመሰረተ ሀሳብ ከአንድ በላይ የስራ ቋንቋ እንዲኖር ማድረግ ጥሩ ነው የሚሉት ዶክተር አበራ ሞላ ህገ መንግስቱ ህገ ሳይታይ ህዝቡ በሚገባ ሳይመክርበት ይህ መደረጉ የአግባባንን ቋንቋ ትተን ወደ ሌላ መሄድ አማርኛን ለማዳከም የሚደረግ ጥረት አካል ነው ብለው እንደሚያስቡ ይናገራሉ። እዚህ የሚታየኝ መጀመሪያ ብዙ ሺህ ዘመን ተመራምረን ይዘነው የቆየነው የግዕዝ ፊደላችን ው ባሁኑ ጊዜ አለፉት ብዙ መቶ ዓመታት ወደ አማርኛው ዞሮ በአማርኛው በሚገባ እየተጠቀምን እያዳበር ነው። ቴክኖሎጂ ቋንቋ አድርገ ነው። ዛሬ አማርኛው ወደ እንግሊዝኛ መጠርቆም ብዙ ብዙ ነገር መስራት የምንችልበት ደረጃ ላይ ደርሰናል። ለወደፊቱም በእንግሊዝኛው የሚሰራውም በሙሉ በአማርኛ እና በሌሎች ቋንቋዎቻችን መስራት እንችላለን። ይህ ሆኖ እያለ በዚያ ላይ ሌሎች ቋንቋዎች አይዳብሩ አይደለም። የተባበሩት መንግስታትም ቢሆን አንድ ሕፃን በእናትና አባቱ ቋንቋ እንዲማር ያስፈልጋ ይላል። ስለዚህ ብዙ ቋንቋዎች ማስተማር እንችላለን። ግን እንዲህ አይነት ውሳኔዎች ከህገ መንግስቱ ጋር የሚሄዱ ናቸው። ሁን አሁን የተያዘ ይመስለኛል አማርኛውን ለማዳከም እንጂ የአግባባንን ቋንቋ ስተን ወደ ሌላ መሄዱ ትክክል መስሎ አይታይኝም። በሌላ በኩል ከአንድ በላይ ቋንቋ እንዲኖረን ብዙ የስራ ቋንቋ እንዲኖሩን መኖሩ ጥሩ ነው። ግን እነዚህን ነገሮች ህዝቡ ተወያይቶበት ይሄ የህገ መንግስትም ጉዳይ ስለሆነ በዚያ በኩልም ታይቶ ነው እንጂ እንዲሁ ዝም ብሎ እየተነሱ መወሰን ትክክል አይመስለኝም። አያቀራርበንም። ምክንያቱም ያለፈውም ይሄ ነገር ለምን መጣ እንዴት መጣ የሚለውን ብናስተው ላይ ከፋምባይ ነኝ። ስለዚህ እኔ አማርኛውና እንግሊዝኛው ላይ ለጊዜው ብናጠብቅና ቀስ በቀስ አስፈላጊውን ነገር እየተማከርን ብናደረግ ይቻላል ባይ ነኝ። በህገ መንግስቱ አንቀጽ አምስት ተራ ቁጥር ሁለት ላይ አማርኛ የፌዴራል መንግስት የስራ ቋንቋ ይሆናል በሚል የተደነገገ ሲሆን የዚያው አንቀጽ ተራ ቁጥር ሶስት የፌዴሬሽኑ አባሎች የየራሳቸውን የስራ ቋንቋ በህግ ይወስናሉ ይላል። የብሔሮች ብሔረሰቦችና ህዝቦችን መብቶች በሚደነግገው አንቀጽ 39 ተራ ቁጥር አምስት ላይ በዚህ ህገ መንግስት ውስጥ ብሔር ብሔረሰብ ህዝብ ማለት ሰፋ ያለ የጋራ ጠባይ የሚያንጸባርቅ ባህል ወይም ተመሳሳይ ልምድ ያላቸው ሊግባቡበት የሚችሉበት የጋራ ቋንቋ ያላቸው የጋራ ወይም የተዛመደ ህልውና አለን ብለው የሚያምኑ የስነ ልቦና አንድነት ያላቸውና በአብዛኛው በተያያዘ መልክዓ ምድር የሚኖሩ ናቸው ይላል። ከዚህ አንጻር ውሳኔው የተላለፈባት አዲስ አበባ የፌዴሬሽኑ አባልነቷም ሆነ የጋራ ቋንቋዋ የሚታይበት መንገድ አከራካሪ የሆነ ይመስላል። ተጨማሪ ውይይቶችን፣ ትችቶችን፣ ትንታኔዎችን እያያዝን እንመለሳል። እንነሳለን። እርሶስ ምን ያስባሉ? ሀሳቡን ያካፍሉ፣ ያንሸራሽሩ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። አድማጮቻችን በማዳመጥ ላይ ያላችሁት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የጥር 6 2015 ዓ.ም የአሜሪካ ድምፅ ስርጭትን ነው። አሁን አጭር የሙዚቃ አፍታ እንውሰድ። በቀደመው ዘመን በስመጥሩ ተፈራ ካሳ የተቀነቀነው በቅርቡ ደግሞ በልዩ ግርማ ተፈራ ካሳ እንደገና የተዘፈነውን ፍቅር በመጠኑን ነው በመጠኑ የምንጋብዛችሁ በእውነተኛ

[التحية [التحية [التحية [التحية قال ተመልሰናል፣ አድማጮች ከአሜሪካ ድምፅ ትላለፈው የቅዳሜ ምሽት ስርጭታችን ይቀጥላል። ወደ ቀጣዩ ዘገባ ስንሻገር ከሕክምና ባለሙያ ጋር የተደረገ ቆይታ ይሰማል። በንጹሐን ዜጎች ላይ የሚፈጸሙ አሰቃቂ ግድያዎች በቪዲዮ ምስል አማካኝነት በሚሰራጩበት ወቅት በተመልካቹ ላይ የሚያደርሱትን የአእምሮ መታወክና የስሜት መረበሽ ይመለከታል። መሰናዶ ከግድያ ጥቃቶች የተረፉ ግለሰቦችና የሟሽ ቤተሰቦች ላይ የሚደርሰውን የአእምሮ ጉዳትም ይመረምራል። ትንታኔውን የሚሰጡን ፕሮፌሰር ዮናስ እንዳለገዳ በባሮው የነርቭ ህክምና ተቋም የአንጎልና የነርቭ ሐኪምና ተመራማሪ ናቸው። የመሰናዶ አዘጋጅና አቅራቢ ደግሞ አሉላ ከበደ ነው። ፕሮፌሰር ዮናስ እንዳለ ገዳ የምንነጋገርበት ጉዳይ ኢትዮጵያ ውስጥ አሁን ካሉ አስቸጋሪ ሁኔታዎች ጋር ይዛመዳል። ከዚህ ቀደም በሰሜን ኢትዮጵያ የተለያዩ አካባቢዎች ያለውን ጦርነት ተከትሎ የተፈጠሩ ሁኔታዎችን ምክንያት በማድረግ አልፎ አልፎም በተለያዩ አካባቢዎች ዘግናኝ ግድያዎች ሲፈጸሙ መላልሰን የመነጋገር እድል ነበረን። ከጦርነት ውጪ ንጹሐን ዜጎች በብዛት በከንቱ የሚገደሉበት ሁኔታ አሁንም አላበቃም። ለማሰብ በሚዘገንን ዓለም አቀፍ አሸባሪዎች ሲፈጽሙት የታዩ ምስሎች እንኳን ብዙዎችን ለበረታ የሥነ ልቦና ስብራት የዳረጉትን ያህል ዛሬ በገዛ ወገኖቻቸው በተደጋጋሚ የሚፈጸሙ ዘግናኝ ግድያዎች የሚያስከትሉት ጣጣ እያሳሰበ ባለበት ነው የማነጋግረው። ለመሆኑ እንዲህ ያሉ እጅግ አሳዛኝ የጭካኔ ድርጊቶች በግለሰቦችም ሆነ አለፍ ካለ በማህበረሰብ ላይ ሊያስከትሉ የሚችሉት በተጨባጭ ሊታይ የሚችል ፈተና ምን ይሆን? እሺ፣ አመሰግናለሁ። ይሄ እንግዲህ በጣም ለሁላችንም በጣም ከባድ ነገር ነው። ሆነ ተብሎ በጦርነት መስመር ውስጥ የሌለን ሲቪል ስራዬ ብሎ በአሰቃቂ ሁኔታ ገድሎ ያንን ደግሞ የገደለውን በቪዲዮ አድርጎ በኢንተርኔት መልቀቅ የተለመደ እየሆነ ነው፣ በጣም በሚያስደነግጥ ሁኔታ። እና ይሄ እንግዲህ ከተለመደው የሰው ልጅ ከሚያጋጥመው ሁኔታ ውጪ ከመጠን ባለፈ ሁኔታ ከፍተኛ ሰቆቃ ወይም ትራውማ ማንኛውም ሰው ላይ የተወሰነ ችግር ሊያመጣ ይችላል። ከዛ ውስጥ ግን ሰቆቃውን ካዩ ወይም ከሰቆቃው ውስጥ ካለፉት ሰዎች ሰባ በመቶ በፈረንጆቹ ፖስት ትራውማቲክ ስትረስ ዲስኦርደር ማለትም ከፍተኛ የሆነ የመንፈስ እና የስነ ልቦና መረበሽ ኑሯቸውንም እስከሚያናጋ ድረስ ሊወስድ ይችላል። ይሄ እንግዲህ በስነ ልቦናዊ ተጽዕኖ በግለሰብ ወይም በቡድን ላይ የሚያደርሰው ነው። ፕሮፌሰር ዮናስ ፈጻሚዎቹንስ እንዲህ ያለ አሰቃቂ ድርጊት ለመፈጸም የበቃውን ህሊናስ በተመለከተ እንዳሉት ከዚህ ቀደም ታይቶ የማይታወቅ እንዲህ ያለ በደል አብሮ ያለን አንድ ሰው በግፍ በዚህ መልኩ የመግደል ብቃት ወይም ለማድረግ የሚያበቃውን ህሊና ከስነ አእምሮ አንጻር እንዴት ነው የሚታየው? እንዲህ አይነት ጭካኔ የሚፈጽሙ ሰዎች እንዴት ነው ምንድነው እንደሚያስደርጋቸው የሚለው በጣም የተወሳሰበ ነገር ነው። ከኔ ሙያ አንጻር በግለሰብ ደረጃ ከታየ አሁን ለምሳሌ ሚኔሶታ መልታይፌዚክ ኢንቨንቶር ይባላል ኤም ኤም ፒ አይ። የሰውን ባህሪ በከፍተኛ ጥንቃቄ አንድ ኢንጂነርና አንድ ሳይኮሎጂስት አምስት መቶ ጥያቄ አውጥተው ያንን ሳይንሳዊ በሆነ መንገድ መርምረው እሱ የሰውን ባህሪ ለማወቅ ከምንጠቀምባቸው አንዱ ነው። በዓለም አቀፍ ደረጃ በሳይንስ የሚታወቅ ዘዴ ነው እየገለጹልን ያሉት። ልክ ነው። እሱ ዘዴ የግለሰብን ባህሪ ለመመዘን ነው እና ወደ አስራ ሁለት ነገሮች ነው በዛ ላይ ለመረዳት የምንሞክረው አንደኛው ሶሲዮፓቲ ስኬል ማለትም ጸረ ህብረተሰብ ወይም ከተለመደው ህብረተሰብ አካሄድ ፈንጠር ያሉ ሰዎችን እንድናውቅ የሚረዳን መለኪያ አለ እዛ ውስጥ እና እዛ ላይ ልክ በአንድ ጫፍ ህብረተሰብን ወደፊት ሊያስፈነጥር የሚችል ለየት ያለ ሀሳብ የሌላውን ሀሳብ የሚፈታተን እና ይሄ እንግዲህ ፓራዳይም ሽፍት ለውጥ አምጪ የሚሆኑት አለ በአንድ በኩል። በሌላው ጽንፍ ደግሞ ህብረተሰብን እንዳለ እንደው በከፍተኛ ጥላቻ የሚያ ህብረተሰብ ቢያጠፋ ቢደፈጥጥ የሚመኝ እንደ እንግዲህ ክሪሚናል ነፍሰ በላ የምትለው አይነት አለ እና እንግዲህ፣ ልክ እንግዲህ ከግራ ወደ ቀኝ ልክ አንድ መስመር ብታሰምር፣ በአንዱ ጫፍ በግራ በኩል ያለው ለውጥ የሚያመጣ ክሪቲካል ቲንከር ፓራዳይም ሺፍተር አይነት ሰው አለ፣ ከተለመደው ወጣ ብሎ የሚያስብ በሌላ ጫፍ ደግሞ መስመሩ መጨረሻ ላይ ደግሞ ለህብረተሰብ ጥላቻ ያለው ሌላውን በመግደልም በመዝረፍም በምንም በማሰቃየትም ብዙ ደንታ የሌለው ሶሲዮፓቲ ክሪሚናል የሚባል አለ። ይሄ እንግዲህ በግለሰብ ደረጃ ነው። ግለሰቦች ደግሞ አንድ ላይ ሲሆኑ ኖርማልም ሰዎች ሊሆኑ ይችላሉ በዚህ እስኬል ላይ ታይቶ ኖርማልም ሊሆኑ ይችላሉ። ግን ግለሰቦች አንድ ላይ ሲሆኑ ቡድን ሲመሰርቱ እንግዲህ የቡድን ጸባይ የሚባለው ደግሞ ይለያል። እሱ በተለይ ይሄ ግሩፕ ቲንክ ይባላል። የቡድኑ አባላት ልክ እንደ አንድ ሰው ማሰብ ይጀምራሉ። ብዙ ጊዜ የሆነ የሚያስተሳስራቸው ከፍተኛ ዓላማ ይኖራል እና ግራ ቀኝ ማስብ የለም። አንድ ነገር ላይ ወይም እንደ ሂትለር አይነት ሰው ይመራቸዋል እና እንደዚህ አይነት ነገር ላይ። በግል ስታየው ግለሰቡ የዋህ ምናምን ሊሆን ይችላል፣ ግን በዛ ቡድን ውስጥ ሲሆን በድንገት የቡድኑን ጭራቅ አስተሳሰብ መጋራት ይጀምራል። ስለዚህ የቡድን አስተሳሰብ የሚባለው ይሄ አይነት አደጋ አለው። ፕሮፌሰር ዮናስ፣ ይህን መሰሉ ክስተት በስነ ልቦናው አለም ተለይቶ የሚታወቅበት መንገድ አለ፣ በጥናት ደረጃም የታየ ከዚህ ጋር ማዛመድ የምንችለው ነገር ካለ ይህንን ነገር ያጠኑት እርቪንግ ያኒስ የሚባሉ ሰውዬ ናቸው፣ የል ዩኒቨርሲቲ እና እሳቸው ይህንን ያጠኑት አሜሪካን ሀገር ውስጥ በአስራ ዘጠኝ መቶ ስልሳዎቹ በአንድ ወቅት ፕሬዚደንት ኬነዲ አማካሪዎች ጠሩ ተስመጥሩ ቦታ የተመረቁ ኦክስፎርድ ሮድ ስኮላር የሚባለው ሃርቫርድ፣ በጣም በጣም ጎበዝ የሚባሉትን ሰዎች ሰብስበው ከኪዩባ ጋራ ስላላቸው ግጭት ምክር ፈለጉ እና እዛ ቡድን ስሜት ፕሬዚደንት ኬኔዲ ምን ሊያስቡ ይችላሉ የሚል አይነት እያንዳንዱ አባል ራሱን ሴንሰር እያደረገ የራሱን ሀሳብ ወደ እሳቸው መስመር ያስተካከለ በመሄድ ፊደል ካስትሮን ለመገልበጥ የላኩት ተዋጊ ተዝረከረከ እና በፈረንጆቹ ይሄ ቤይ ኦፍ ፒግስ ይባላል እና ይሄ እርቪንግ ያኒስ የሚባሉት ሳይኮሎጂስት እንዴት ነው አስተዋይ ሰዎች እንዲህ አይነት አሳፋሪ ውሳኔ ላይ ሊደርስ የቻሉት ብሎ ያንን በማየት ግሩፕ ቲንክ የቡድን አስተሳሰብ የሚባለውን አወጡ ያን ትዮሪ። ከዛ ሌላ ያጠኑት በዚሁ ከኪዩባ ጋር ባለው ከአመት ከሁለት አመት በኋላ ፕሬዚደንት ኬኔዲ በጥሩ ሁኔታ ያን ከሶቪየት ህብረት ጋር በተያያዘ በፈረንጆቹ ኪዩባን ሚሳይል ክራይሲስ የሚባለው የኪዩባ የሚሳይል ግጭት ፕሬዚደንት ኬኔዲ ጥሩ አድርገው ፈቱት። ያን ያን ጊዜ ምንድን ነው ልዩነቱ? የቡድን አስተሳሰቡ በምን ተኩት? ፕሬዚደንት ኬኔዲ የተለየ ሀሳብ የሚያቀርብ ሁሌ ጥያቄ የሚጠይቅ ሰው ከአማካሪዎች ውስጥ መደቡ። ስራዬ ብሎ እሳቸውን የሚፈታት እንዴት ይሆናል ሊሆን አይችልም እንዴት እንዲያስባሉ የሚል በእንግሊዝኛ ዴቪልስ አድቮኬት የሚባለው አንዱ ወንድማቸው መሰለኝ ሮበርት ኬኔዲ እሳቸው የሚሉትን እንዲህ ቢመጣስ፣ ይሄ ታይቶታል። የተለየ ሀሳብ በመሰንዘርና ብሎም በመሟገት ሌሎችን ወደዛ አቀራረብ ለመሳብ ለማበረታታት ነው እያለው ያሉት ትክክል። ሌሎችን ሀሳባቸው እና ዋና አላማቸው የኬኔዲ አሜሪካ ውጤታማ እንድትሆን ነው። ከዚህ በፊት እሳቸው ያሉትን ብቻ የሚከተለው ቡድን ውድቀት ውስጥ ከተታቸው። ይሄኛው ግን እንዴት ሊሆን ይችላል? እሳቸውን ሀሳብ የሚፈታተነው እና ያ የቡድኑን ውጤታማነት አሳየ። እርቪንግ ያኒስ ምናሉ? የቡድን ስሜት በሁለት መንገድ መገራት አለበት። አንደኛ የሀሳብ ልዩነት መኖር አለበት። የተለያየ ነገር ጥሩ ነው። ያ ደግሞ በኮሂዥን እያዘ አለበት ከመጠን በላይ ደግሞ ልክ ግን እንደ አንድ ሰው ማሰብ ሲጀመር ያ ደግሞ ልም ያለ ሂትለር አይነት ባገንናዊ ሁኔታ ይፈጥራል። እና የምንሰማው ጭፍጨፋ እንዴት ይሄ ሰው ልጅ እንዲህ ያደረጋል? በመጠኑ በዚህ አንጻር ማየት ይቻላል። በጣም አሰቃቂ ነው። በነዛ ነገር እና በእርግጥ ስራ ብዬ ላለማየት ሞክሬያለሁ። እንደዚህ ያለ ነገር ያዩት ሰዎች ግን ራሱ ይሄ ለፖለቲካ ብለው ትዊት ሪትዊት፣ እንደዚህ ያደረጉ አንዳንዶች ስትሰማቸው በጣም ራሳቸው ስልክ ሰቆቃልና እንቅልፍ አልተኛሁም ሰሞኑ ልክ አደለሁም ሲሉ ሰምቻለሁ። ተሳስተን እንኳን የከፈት ነው በጣም የሚያሳዝንና እንዳሉትም እንቅልፍ የሚነሳ ነገር ለማየት በዛ ውስጥ ለማለፍ የተገደድን ይመስለኛል። ምናልባት ወደ ሌላ ነጥብ ሳልወስዶት በጽንሰ ሀሳብ ደረጃ ራሱ የቡድናዊ ስሜት ሲፈጠር ለክፋትም ቢሆን ሲያነሳሱ ሌላ ቀርቶ በሰላማዊ ጊዜ እንኳን ቡድናዊ ስሜት የቱን ያህል ጉዳት እንዳለ በዚህ በዩናይት ስቴትስ የተከሰተን ዓለም አቀፋዊ ሁኔታ አጋጣሚ አንስተው ያ ንድፈ ሀሳብ እንዴት እንደተጠነሰሰ ሳይንሳዊ ጥናቱ የደረሰበትን ድምዳሜ ነበር ያስረዱን። ይሄ ነገር እንደው የሀሳብ ልዩነትና ፈራ ተባ እያሉ ሀሳብን ከመስጠት መቆጠብ ብቻ ሳይሆን በሰው ልጅ ላይ ሊደርስ የማይችል አይነት እጅግ የሚሰቀጥጥ የግፍ አገዳደል በቤት ውስጥ ሕጻናትና ሴቶችን በእሳት ማቃጠል ቃሉን መጥራት በሚያስቸግር ደረጃ ሰውን እንደ እንስሳ በስለት መቅላት ከዚህ ቀደም አይሲስ የሚባለው ዓለም አቀፍ አሸባሪ ቡድን አርባ የሚሆኑ ኢትዮጵያውያን ላይ ያደረሰው ጉዳት አገር ባልቀሷል። የገዛ ወንድሞቹን አብሮ የኖሩ ሰዎች ሲያደርጉት ለመገመትም ለማሰብም ከሚቻለው በላይ ይመስላል። ፕሮፌሰር ዮናስ እስኪ እሱን ያዛምዱልኝ። እንግዲህ ይሄ በጣም በጣም እንግዲህ ከመጠን ያለፈ ነው የሚያሳዝነው የቡድን ጸባይ መረም ሲለቀቅ ፍሬን እንደለቀቀ ዚታው የተንደረደረ ቁልቁለትን የሚወርድ ከሆነ ብዙ አደጋ ያስከትላል እና ብዛ ቡድን ውስጥ ያሉት ብዙ ጊዜ እኮ የተቀደሰ ዓላማ አለን ሊሉ ይችላል። አሁን ታስታውስ እንደሆነ አንድ ጊዜ ፍሬንች ጋያና ነው፣ ዘጠኝ መቶ ሰዎች አንድ ተከታይ፣ አንድ መሪ ነበራቸው። አንድ ላይ አንድ ህብረተሰብ ፈጠሩ። የራሳቸው መንደር ፈጥረው አብረው እየኖሩ እየተወያዩ እየተወያዩ አንድ የተስማሙበት ነገር በዚህ ዓለም ውስጥ መኖር ዋጋ የለውም ነው። እንደዚህ ብሎ ዘጠኝ መቶ ሰው እኮ ነው ራሱን የገደለው ራሳችንን አብረንን አጥፋ ብሎ አነሳሳቸው። አ እና ያንን አምነውበት አደረጉት። እና ይሄ በቡድን አንድ ላይ መስራት ብዙ ጥቅም ሊኖረው ይችላል ግን በዚህ በደንብና በህግ በአስተሳሰብ በስነስርዓት ካልሄደ እንግዲህ አደጋው ከፍ ያለ ነው። እና አሁን እንደዚህ የሚያደርጉ ሰዎች የተያያዘ የተለያየ አንዱ ለአንዱ አንዱ ለአንዱ እያቀበለ ይሄዳል። እና ለዚህ ነው እኮ አንድ ጊዜ ጥይት አይተኮስ የሚባለው። ከዛ አንዱ ሰው ሲሞት የዛ አንዱ ደግሞ ወደ አንዱ ይላል፣ አንዱ እንዲህ እያለ መጨረሻ ላይ እንግዲህ የማይመለከታቸው ንጹህ ሰዎች ጉዳይ ውስጥ የሌሉ ህፃናት እና ሴቶች ቤት ውስጥ የተቃጠሉት እንግዲህ ሲቪሎች፣ ምንም ነገር ውስጥ የሌሉ እነዛን እስከ መግደል የሆነ አንድ የቡድኑ መረን የለቀቀ ፍሬን የለቀቀ ዚታው አይነት አድርገህ ይሄው እና ይሄ እንግዲህ ኤክስትሪም በጣም የከረረው ልክ እንዳያልከው አይሲስ ባለፈው እንዳያረጉት እንደዚህ አይነት አክራሪ ቡድኖች የሚያደርጉትን ነገር በተለመደው መንገድ ለመረዳት በጣም አስቸጋሪ ናቸው። መጠን ያለፈው ከተመደበኛው የሰው ልጅ ባህሪ ውጪ የሆነ ሰዎች የሚያደርጉት ነው እና እነሱ ግን እርስ በራሳቸው ይሄኔ ብዙ እንደ ጻድቅ ሊታዩ ይችላል። እንደምታውቀው በሂትለር ቡድን ውስጥ እኮ በጣም ትልቅ ሀዘን ይሰማቸው ነበር። የሂትለር ቡድን አባላት እንደዚህ የአይሁዶች እንዲህ አርገው እንዲበትለው ይህንን ታላቅ ስንት መድረስ የሚችለውን የጀርመን ህዝብ፣ ስንት የዓለምን ህዝብ አስተካክሎ ይህን የት መድረስ እየቻለ እንዲህ አድርገውን እንዲህ አድርገውን የጀርመንን እንደዚህ ችሎታ ያለውን የጀርመን ህዝብ ወደ ጎን አድርገው አካለ ስንኩራንን ከድልድይ ላይ ሁሉ ገፍትረው እየጣሉ ይበሉ ነበር። የጀርመን ሰራተኛ እድሜ ልኩን ማንንም ተሸክሞ አይኖርም መፈክር ነበራቸው። እና ሁልጊዜ ያው የቡድኑ አባላት ራሳቸው አጥሩት ብቻ አጀንዳ አላቸው። ራሳቸውን እንደተጠቂ ተጠቂ የመቁጠር ዝንባሌም አለ። አጥፊዎቹ በላዮቹ ራሳቸው ሆነው ከምንድን ነው እሱስ የሚመጣው? ሁለት ወይም ከሁለት በላይ የሚባለው እና ብዙ ጊዜ ይሄ የተወሰነ አይዲዮሎጂ ወይም ጠንከር ያለ አመለካከት ያለው ነው ቡድኑን የሚመሰርተው። እና የዛ ያንን ደግሞ የሚመሰርተው ከዚህ ውጪ ሌላ ምንም ነገር የለም። ይሄ ነው የሚያዋጣህ። ከዚህ ውጪ ገደል ነው፣ በግራም በቀኝም ገደል ነው። በዚህ አቅጣጫ ከሄድን ብቻ ነው አሁን የጀርመንን ሕዝብ ከጥፋት ምናድ ነው። እና ሁሉም ተነስቶበታል። እንደዚህ እሱ ብቻ ነው ታታሪ፣ እሱ ነው ሰራተኛ፣ ሌላው ምድረ ሰነፍና ግታ አንግቱ። እንደዚህ ያሉ ነው እንግዲህ እነሱ። እና ይህንን እንግዲህ ሀሳቡን ጽፈት አለ እኮ ሂትለር ማይን ካምፍ ናም ብሎ። እና ያን ጊዜ በቃ ችላን ያለ ሰው ምንም ዝም ብሎ እብድ ነው። ቀስ እያለ እያለ እያለ እንደሱ አይነት ሰዎች እየሰበሰበ እየሰበሰበ ከዛ እንግዲህ ንቅናቄ የሆነ ይሄዳል። እና ይሄ የሞብ ሳይኮሎጂ አንድ ላይ ሰዎች ሆ እያሉ ስሜቱ እየጦዘ እየጦዘ ሲሄድ ቡድኑ አባላት ለብቻቸው ቁጭ ብለው በግለሰብ ደረጃ ቢያስበው ማደርገውን ነገር ሊያደርግ ይችላል። እና ብዙ ይሄ ግሩፕ ዳይናሚክስ በጣም ለበጎም ለመጥፎ መዋል ይችላል። ፕሮፌሰር ዮናስ እንደው እንዴት ይታከማል እንዲህ የተጎዳ የቆሰለ ሕሊና በማህበረሰብም ደረጃ ይሁን በግለሰብ ደረጃ የሚለውን በአንድ በኩል ብንመለከት፣ ምናልባት ከዚሁ አያይዘው ሰላማዊው ሰው እንዲህ ያሉ ጥልቄቶች በሚፈጸሙበት ጊዜ አሁንም በኢትዮጵያ እንደምናየው አንዱ ሌላውን የመክሰስ ዝንባሌ አለ ግን ከዚያ ውጭ ላሉ ሰላማዊ ሰዎች ማንም ላይ ይሁን ማንም ላይ የደረሰው የኔ ቡድን የገሌ ቡድን ሳይሉ እንደ ሰው እንዴት አይሰማቸውም? እንዴት አያማቸውም? እንዴት አያቆስላቸውም? ሰው መሆንም ብቻ አይጠይቅም ወይ እንዲህ ያለው ነገር በሌሎች ላይ ሲፈጸም ሚያሳዝን? ያው ራሱ እነዚህ ቅድም ያልከው እነ ኤርቪንግ ያኒስ ስዋንሰን የሚባል ስታንፈርድ ያጠኑት ኢንግሩፕ አውት ግሩፕ ባያስ ምን ማለት ነው? የእኔ ቡድን አባላት ጻድቅ ናቸው፣ የሌላው ሰይጣን ነው የሚል አይነት አስተሳሰብ በተለይ ጽንፍ በያዙ ቡድኖች ውስጥ የተለመደ ባህሪ ነው። ይሄ ተደጋግሞ ተደጋግሞ ተደጋግሞ የታየ ነገር ነው እና ኢንግሩፕ አውት ግሩፕ ባያስ ለዚህ ነው። አሁን ከቡድን ውጭ በግለሰብ ደረጃ ከፍተኛ ሰቆቃ የደረሰበት ሰው ያንን ሰቆቃ ቀስ እያለ ፕሮጀክት ቤት መፍትሄ ማግኘት ይቻላል። ነገሩን እንዴት በመንፈስ እና በስነ ልቦና እንዴት መቋቋም ይቻላል የሚለውን አንዳንድ ውጤቶች አሉ። ለምሳሌ ያክል የደቡብ ሱዳን ስደተኞች ኡጋንዳ ውስጥ የነበሩ ነበር። ብዙዎቹ ሲቪሎች፣ ሴቶች በጣም ተደፍረዋል። ከፍተኛ ሰቆቃ ደርሶባቸዋል። ልካሆኛ ሀገር እንደምንሰማ እና እንዴት ነው ይሄ እነዚህን ሰዎች እንዴት አድርገን ነው ወደ የቀን ተቀን ኑሮ መምራት እንዲችሉ፣ ሰቆቃውን እንዴት አድርገን ነው እንን ሁኔታ እንዴት ነው ማከም የሚቻለው የሚለውን አጥንተው ለዓለም ጤና ድርጅት አንድ ማኑዋሉን ጽፈው የላኩት ዶክተር ራስ ሄሪስ የሚባሉ እንግሊዛዊ ናቸው። እና አሁን ያ እንግዲህ ወደ እኛም ሀገር ለማስገባት አንዳንድ ሰዎች ሙከራ እያደረጉ ነው፣ ወደ አማርኛ ለመመለስ እና አሉ አንዳንድ ነገሮች በሕክምና መልክ ለእንደዚያ ለማከም የሚሉ ነገሮች አሉ። ግን በህብረተሰብ ደረጃ ለመከላከል በተቻለ መጠን ፌስ ቱ ፌስ ኢንተራክሽን ማለትም የቡድን አባላት ፊት ለፊት እየተገናኙ መነጋገር ከአንዱ አንዱን እንደ ጭራቅ ወይም እንደ መላክ ለማየት ያላቸውን አመለካከት ሊቀንሰው ይችላል። ይሄ ዲሚስቲፋይ ማለትም ከሩቅ ሲሆን ነገሮች ሊካረሩ እና እንደ ጭራቅ ምናቡን ፋንታሲውን ምኑን ይጨማምርበታል። ሰው ግን ፊት ለፊት ሲገናኙ ነገሮችን የተሻለ ነጩን ነጭ ነው፣ ጥቁሩን ጥቁር ነው፣ ግራጫም ግራጫ ነው ብሎ ለማየት እንዲችሉ ያደርጋል። እና እንግዲህ ይሄ ፌስ ቱ ፌስ ኢንተራክሽን ጥሩ ነው። ነገር ግን ችግሩ ፌስ ቱ ፌስ ኢንተራክሽን እንዳይደረግ እንግዲህ የፖለቲካ የኢኮኖሚ ዓለም አቀፍ የተለያየ ነገር እንግዲ አለ። እንግዲህ ሁሉ ነገር በስነ ልቦናዊ መንገድ አይሄደም። መጀመሪያው እንጂ ጽምጽም ተለያሉት እንኳን ፊት ለፊት ብዙ ከተነጋገሩ ከተያዩ ከተዋወቁ አንዳንድ ለውት ሊመጣ ይችላል። ፕሮፌሰር ዮናስ ምናልባትም በማህበረሰብ አቀፍ እንቅስቃሴዎች የማህበረሰብ መሪዎች አካባቢ ሰዎችን በሚመለከት ደረጃ ቀጣዩ ውይይቶችን ይጋብዝ ይሆናል። ለውይይታችን መደምደሚያ ግን ቀደም ሲል በነበሩ ግጭቶች በኃይል ከቀያቸው ለመፈናቀል የተገደዱ አያሌ ሺዎችን እጣ የሚገጥማቸውን የስነ ልቦና ጫና በጊዜው አውስተን ነበረ። በአካባቢዎቹ ይካሄድ የነበረው ጦርነት በማብቃቱ ከነኚህ አካባቢዎች ተፈናቅለው የነበሩ ብዙዎች ዛሬ መመለሳቸውን፣ አንዳንዶቹም እየተመለሱ መሆናቸው ተዘግቧል። ይሄ መልካም ዜና መሆኑ እንዳለ ሆኖ አንዳንዴም ሕይወትን ለማቆየት ያደርጉት ከነበረው የሞት ሽረት ትግል አልፈው ዛሬ ቀያቸው ሲመለሱ ከሚጠብቃቸው እውነታ ጋር ቤታቸው ፍርሶ አካባቢያቸው ቀድሞ የነበሯቸው የሕይወት መሰረቶች ጠፍተው ሲያገኙ ከዚያ እውነታ ጋር ሲፋጠጡ ደግሞ ዳግም የሚቀሰቀስ ቀውስ ይኖር ይሆን? እሱም በተመለከተ የሚሉትን የውይይታችን መቋጫ ብናደርገው በደንብ ይኖራል። ምክንያቱም ማንኛውም ሰው ፈታኝ ሁኔታ ውስጥ ሲገባ በዛ ሁኔታ ውስጥ ለመለማመድ ጊዜ ይፈጃል። ዋናው እንግዲህ ያው የተቻለ መጠን ሰላም መኖር አለበት። እንግዲህ አንዱ ትልቁ ነገር ትሮማ፣ ትልቅ ሰቆቃ አለ። እንደገና ሪትሮማትራይዝ አሁን በአለፈው አት ሊስት የተወሰነ አንድ ጥናት እንዳየት በመጀመሪያው ዙር ወሎ ውስጥ ትልቅ ሰቆቃ የደረሰባቸው ሰዎች ነበሩ። እንደገና ሆን በዚህ ባህሴ ላይ ሁለተኛ ጊዜ ቆቦ ነው የሰብአዊ መብቶችን ሪፖርት ላይ ለሁለተኛ ጊዜ ሰቆቃ የደረሰባቸ ሰዎች አሉ። ትግራይ ውስጥም እንደዚሁ አንዴ ሳይሆን በተደጋጋሚ። ይሄ በተደጋጋሚ ትሮማ ሲደርስ የተወሳሰበ ሊሆን ይችላል። ሌላው ራሱ እንግዲህ ከዚህ በፊት በተደጋጋሚ በተለያየ ጦርነት ላይ ከተራ ተዋጊነት እስከ አዛዥነት ያሉት ሰዎች በአንድ ዙ ሰ በደርግ ጊዜ እንደገና ከኤርትራ ጋር በነበረው ጦርነት፣ አሁን ደግሞ በትግራይ ጦርነት በተደጋጋሚ ለከፍተኛ ሰቆቃ የተጋለጡ አዛዦች እነሱም ቢሆኑ አልፎ አልፎ ሁሉም ባልሆኑ የተወሰኑት እንዳልኩ ከሰባት በመቶ እንደ አይነት ችግር ሊያጋጥመው ይችላል እና በአመራር ላይም ያሉትም ቢሆን በሳይንስ ውጤት በተያያዘ ያለውን በቡድን ደረጃ ያለውን የስነ ልቦናዊ ዳታ በተለይ ፒቲኤስዲ የሚባለውን በመከላከል እነሱንም ሁሉንም ማሳተፍ ያስፈልጋል እና ይሄ እንደ ሀገር ሁላችንም እኮ በመጠኑ ትሮማታ ይዘናል። እንቅልፍ ያላጣ ሰው አለ? እንደ ባለፈው ሁለት አመት ውስጥ በተለያየ ኢትዮጵያ ሁኔታ ደግሞ ፕሪቶሪያ ኖቨምበር ሁለት በፈረንጆች ሲፈራረሙ በአንድ ሰው የምናለ ትላንት ማታ ነው የተኛው ጥንቀል ከሁለት አመት በኋላ ላይ ሲገምተው ብዙዎቻችን እንደዛ የተሰማን የዛን ቀን። ስለዚህ በተወሰነ ደረጃ ይሄ ነገር ሁላችንም ካክቶናል እንደ ሀገር እንግዲህ ፈውስ አለማግኘት በግለሰብ በቡድን ሌሎች ደግሞ እንግዲህ በሀገር ደረጃ ያሉት የሀገር መሪዎች የተለያዩ ኃላፊዎች ኃላፊነት ያለባቸው የተቀናጀ መሆን አለበት። ሌላው እንግዲህ ይህ ፕሮፌሰር መስፍን አራያ የሚመሩት ውይይት ሁሉም ቡድኖች የሚቀበሉት ከሆነ የተለያዩ ቡድኖች አሉ እንግዲህ፣ አትሊስት አብዛኞቹ ቡድኖች የሚቀበሉት ከሆነ ተስፋ አደርጋለሁ። ያ ውይይት ፊት ለፊት በተለይ ጽንፍ የተለያየ ጎራ ለይተው አይጥና ድመት ወይም እንደዚህ አንዱ አንዱ ያሳድድ የነበረው ፊት ለፊት መነጋገር ከቻሉ ትልቅ ከጤና አንጻር ጥቅም ይኖረዋል። ለመከላከል ፒቲኤስዲ ጤናችንን ለማሻሻል ሄልዝ ፕሮሞሽን ለፕሪቬንሽን ኦፍ ዲዚዝ የሚባሉ በፈረንጆች ለመከላከል በሽታንም ይጠቅማል እና ይሄ መቼም ተስፋ አደርጋለሁ አለው እንግዲህ ይሳካል። መልካም ሀገር ደረጃ ምስቅልቅሉን ለማለፍ በተለያየ አቅጣጫ ሊደረጉ የሚገባውን በማህበረሰብም በግለሰብም ሌላ ቀርቶ በጦርነቱ በቀጥታ የተሳተፉ ወገኖችን ጨምሮ የሚያስፈልገው የስነ ልቦና እገዛ መኖሩን ወይም ማስፈለጉን ነው በዝርዝር ያስረዱን። የማህበረሰብ መሪዎችንና ተጎጂዎችን ጨምሮ በሚያካትቱ ሌሎች ውይይቶች መልስ እንደምናገኘው ተስፋ አረጋለሁ። ለአሁኑ አመሰግናለሁ ጊዜ አሉላ ከበደንና እንግዳውን ፕሮፌሰር ዮናስ እንዳለገዳን በእጅጉ አመሰግናለሁ። በ19፣ በ25 እና በ31 ሜትር በአንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት ስርጭትን ነው በማዳመጥ ላይ ያላችሁት። አድማጮቻችን እያስተናገድኳችሁ የሚገኘው ሀብታሙ ስዩም ነኝ። በቅንብሩ ብርሃን ኃይሉ፣ በዋና አዘጋጅነት ደግሞ አብራን ያለችው ጽዮን ግርማ ናት። ወደ ቀጣዩ ዝግጅት ስንሻገር የሰው ሰራሽ ልህቀትና ሮቦቲክስ እውቀቶችን ለማኅበረሰቡ በማዳረስ ረገድ የቀደመ ስም ያለው አይኮግላብ ከሰሞኑ ደግሞ ሕፃናትና ታዳጊዎችን ከዘርፉ ጋር የሚያስተዋውቅ ተንቀሳቃሽ ማስተማሪያ ይፋ አድርገዋል። አስፈላጊ ማስተማሪያ ቁሶች የተሟሉለት የመኪና ውስጥ አነስተኛ ትምህርት ቤት ዲጂ ትራክ የሚል መጠሪያ ያለው። ስለ አገልግሎቱ የበለጠ ለማወቅ ከአይኮግ አጋር መስራችና ዋና አማካሪ ጌትነት አሰፋ ጋር አጭር ቆይታ አድርገናል። አስቀድሞ የመርሃ ግብሩን ዓላማ ያስረዳናል። ከኮግላብ የአርትፊሻል ኢንቴሊጀንስ ካምፓኒ ሆኖ ስራ የጀመረው ሁለት ሺ አስራ ሶስት ላይ ነው። በወቅቱ አይታወቅም አርትፊሻል ኢንቴሊጀንስ ማለት ይቻል ነበር ከምንሰራቸው የሶፍትዌር ዲቨሎፕመንት ፕሮዳክቶችን፣ ሰርቪሶችን እና ስራዎች ባሻገር የትምህርት ተቋማቶች ላይ ነበረ ከፍተኛ ስራዎችን ስራ የነበረው ወደ አምስት አመት ስድስት አመት እንደዚህ አይነት ስራዎች በየዩኒቨርሲቲዎች ላይ ጥሩ ስራዎች ሰርተናል ብዬ አስባለሁ። በካሪኩለም ደረጃ ኢንትሮዳክሽን ቱ አርቲፊሻል ኢንቴሊጀንስ እንዲሰጥ በዛ ወቅት በነበሩ ሳይንስ ቴክኖሎጂ ሚኒስትሮች፣ ኤጁኬሽን ሚኒስትሮች ጋር አብረ በመሆን በመስራት ሁሉ ዩኒቨርሲቲዎች በትንሹ ኢንትሮዳክሽን ቱ አርቲፊሻል ኢንቴሊጀንስ ኮርስ እንዲሰጥ በትምህርት ሚኒስቴር ደረጃ ስራዎች ሰርተናል። እነዚህን ስራዎች ስንሰራ ነበር አብዘርቭ ካደረግነው ውስጥ አንደኛው ያው የተማሪዎች ላብራቶሪ ጥረት እና አድቫንስ ሊሆኑ ቴክኖሎጂዎች አክሰስ በጣም እጥረት አለ። በወጣቱ በኩል ወይ መጀመሪያ እይታ ማየት በጣም ችግር አለ፣ ከአዲስ አበባ ውጭ ያሉ ከተማዎች ላይ ማለት ነው እና በየከተማው ላብራቶሪዎች መገንባት በየዩኒቨርሲቲው ደግሞ በዛ ደረጃ የተዘጋጁ ሰዎችን ማፍራት ኢኮኖሚካሊ ትንሽ ያዝ ያደርጋል። ያሰብ ነው ምንድነው አትሊስት ዲጂትራክ በሚባል ፕሮጀክት ላይ በኮንቴነር ወር ባስ ውስጥ ወጣቶች ኤርሊስቴጅ የሆኑ ልጆችን እንዲያዩ ከዛ በኋላ ራሳቸው ደግሞ ፎከስ አድርገው ኤክስፕሎር እንዲያደርጉ ለማድረግ ነው። ዲጂትራክ የሚባለው እንግዲህ በመኪና ውስጥ የተዘጋጀ ተንቀሳቃሽ ቤተሙከራ እንደሆነ ነው የተገነዘብ ነው። በውስጡ ምን ምን ነገሮችን ይዘዋል? መሰረታዊ ትምህርት ዝግጅቶችንስ ምን ያህል ያካተተ ነው? የተለያዩ አይኦቲ ዲቫይሶች አሉት፣ ላቦራቶሪ ውስጥ ሮቦቶች አሉት፣ ኤሌክትሮኒክስ ዲቫይሶች አሉት፣ ቤዚክ አርቲፊሻል ኢንቴሊጀንስ የሚማሩበት ሶፍትዌር ኪቶች አሉት። የተሟላ ላቦራቶሪ ነው። በነሱ እድሜ እና በነሱ ካታጎሪዎች እንዲህም ይቻላሉ ወይ አሀ እኔ ፕሮግራም ማድረግ እችላለሁ ወይ እኔም ኢንተርኔትን ኮምፒውተር ላፕቶፕን ተጠቅሜ ፕሮጀክት መስራት ይችላለሁ፣ ኢንካም ጀነሬት ማድረግ ይችላለሁ፣ ቢዝነስ መስራት ይችላለሁ የሚል አሀ ሙቭመንትን ለመፍጠር የሚያስችል ኢንሳይት ነው እየፈጠረን የምንሄደው። ኢማጅን አንድ ሩላር ሳይድ ያለ ምንም አይነት ኢንተርኔት ላፕቶፕ አይቶ የማያውቅ ሰው እነዚህን ኮምፒውተሮች ኤሌክትሮኒክሶችን ለመቶ ሰዓት ነክቶ ምን አይነት ነገራቶችን ኢማጅን ሊያደርግ ይችላል? ከዛ ሰዓት ጀምሮ ያው አይተኛም ያ ልጅ። በተቻለ መጠን ወደዚህ ኢኮኖሚ ወደዚህ ነገር ለመቀላቀል የሚፈልጉ ሰዎች ሊፈጠሩ ይችላሉ። ለአንዳንዶቹ ደግሞ ምንም ላይመስላቸው ይችላል። ሁሉንም ሰው በአንድ ካታጎሪ ውስጥ መከፋፈል ኮምፒተር አይቶ ማያቅ ላፕቶፕ አይቶ ማያቅ ኢንተርኔት ነክቶ ማያቅ ሶፍትዌር ፕሮግራም አድርጎ ማያቅ አይኦቲ ዲቫይሶችን አይቶ ማያቅ፣ እነዚህ ሰዎች አሃ ሙቭመንት መፍጠር እና እነሱ ደግሞ ራዲካሊ ሙቭ እንዲያደርጉ ማለት ነው፣ እንደ አንድ ምስል። ስለዚህ ህጻናትና ታዳጊዎች በለጋ እድሜያቸው ከዘርፉ ጋር እንዲተዋወቁ ወይም እንዲመሰጡ የማድረግ የመጀመሪያ ሂደት ነው ማለት ነው ማለት ይቻላል። ዝርዝር መግለጫቸው ላይ እየተመለከትኩ ነበረ። በዘርፉ ውስጥ ያሉ የእውቀት ክፍተቶችን በመሙላት ረገድ የራሱ አስተዋጽኦ እንደሚያደርግ ጠቃቅሳችኋል። በምን መንገድ ነው ይህንን ክፍተት ሊሞላ የሚችለው? የሚመጡት ታዳጊዎች ራሳቸውን አዘጋጅተው ወደ ዩኒቨርሲቲ፣ ወደ ተለያዩ ተቋማቶች በሚገቡ ጊዜ ራሳቸውን ፕሪፔር እንዲያደርጉ ያደርጋቸዋል ብዬ አስባለሁ እና የአርቲፊሻል ኢንቴሊጀንስ ሶፍትዌር ዲቨሎፕመንት፣ የአይቲ ኢንዱስትሪ፣ ፎርዝ ኢንዱስትሪ ሊሽን እነዚህ የምንላቸው ነገራቶች በሙሉ በአገር ደረጃ ካሰብነው እንደ ኢትዮጵያም ከፍተኛ ፍላጎቱ የሃርድዌር ኢንዱስትሪ መገንባት ምናምን ሳይሆን የሀይ የሰዎችን አይምሮ መገንባት ነው የሚያስፈልገው። ሰው እዚያ ኢንዱስትሪ ደግሞ ሬዲ የምናደርገው አመለካከታቸው፣ ስስባቸው በዚህ ኢኮኖሚ ዓለምን እይታ ማየት አለባቸው። ከዶሜስቲክ እይታ ወጥተው ግሎባል እይታዎች ሲኖራቸው አውት ኦፍ ከነዚህ ሚሊዮኖች ውስጥ መቶ ሺዎች የሚቆጠሩ እዚህ ኢኮኖሚ ላይ መቀላቀል ከቻሉ አይ ቲንክ ለሀገር በቢሊዮንስ ኦፍ ዶላር ጀነሬት ማድረግ የሚችሉበት ፖሲቢሊቲዎች አሉ እና ኢንዱስትሪዎቹ ደግሞ እንደምናያቸው ነው። በጣም በጥቂት ሰዎች በላፕቶፕ ሁሉ ሰዎች ፕሮግራመሮች እየጀመሩ ሀንድረድስ ኦፍ ሚሊዮን ዶላር ቢሊዮን ዶላር ኢኮኖሚ ጀነሬት ማድረግ የሚችሉ ሰዎች የሜይንስትሪም ዜና ነው፣ በቀላሉ በአሁኑ ሰዓት የሚሰሙ ዜናዎች ናቸው። ኢቨን ከአፍሪካም ተነስተው ግሎባል ማርኬት ለኢምፓክት መፍጠር የቻሉ ሰዎች እየተፈጠሩ ነው። እንደነዚህ አይነት ሰዎችን ለመፍጠር በጣም ይረዳል ብዬ አስባለሁ። መሰረትም ነው ኤጁኬሽን አንደኛው መሰረት ነው። ሁለተኛው ደግሞ ኢንፍራስትራክቸር ነው። ስለዚህ ኤጁኬሽን ኢንፍራስትራክቸር ነው። ኢንፍራስትራክቸር ደግሞ በአሁኑ ሰዓት ኢኮኖሚ ላይ ፈቅድልን እንችላለን። እያንዳንዱ አካባቢ ላይ የሚያስፈልጉ መሰረታዊ የኮምፒውተር እና የኤሌክትሮኒክስ ሃርድዌር ላቦራቶሪ መገንባት አይቻልም ብሎ ሀንድረድ ፐርሰንት ማስቀመጥ አልችልም። ምክንያቱም ያው የመንግስት የራሱ የተወሰኑ ፕራዮሪቲዎች ሊኖሩ ይችላሉ። አላውቅም እነዚህ በጣም ታለንትድ የሆኑ በጣም ሀይ ኢንፍራስትራክቸር ደሆኑ ላብራቶሪዎች በየቦታው ቢገነቡ ልጆች መጫወቻ እና መያ ቦታ አሟልተላቸው ዘቤስት ፕሌየር አለም ላይ ኮምፒት የሚያደርግ እንደምታፈራ ሁሉ ኮምፒውተርም ሶፍትዌርም ተመሳሳይ ነው። የሚለማመዱበት ኢንቫይሮንመንት በመፍጠር ያ ኢንቫይሮንመንትን ከፈጠርክ በኋላ ዘቤስት ፕሮግራመር ወይ ደግሞ ዘቤስት ኢንተርፕረነር ቴክ ፋውንደር መፍጠር ይቻላል። ኢንቫይሮንመንቱ ከሌለ ግን ያ ሰው የመፈጠር ቻንሱ ፕሮባቢሊቲው እየቀነሰ ነው። ዲጂ ትራክ ኢንፍራስትራክቸርን ብሬክ አድርጎ ዲሴንትራላይዝድ የሆነ ሲስተም ይፈጥራል ብዬ አስባለሁ። ለወደፊቱስ ምን አይነት ከተሞችን ለማካተት ወይም ምን አይነት ስፍራዎች ላይ ያሉ ህጻናትና ታዳጊዎች ከዘርፉ ጋር እንዲተዋወቁ ለማድረግ አቅዳችኋል? አሁን ኔርባ አዲስ አበባ የሆኑ ኤሪያዎች ላይ ነው ለሙከራ እያደረግን ያለ ነው። ነገር ግን ያው ፕራሪቲ የሚሰጠው በፖፑሌሽን ዴንሲቲ ያለባቸው አካባቢዎች ላይ ሎኬሽኖች ላይ የሄድን መሄድ እንችላለን። የትኛው ቦታ ላይ የሚል ገደብ የለንም ለን ሁሉም የኢትዮጵያ ሎኬሽኖች ላይ መሄድ እንችላለን። ያው ፕሮግራማችንም እንደዛ ነው የሚሆነው። ሰዎች እና ወጣቶች ብዙ ያሉበት ኤሪያዎች ላይ ሞር እየተጓዘ ዲጂትራኩ ካቨር ያደርጋል አክሰስ ቱ ካፒታልም ኢንቨስተር ፈንድ የሚያደርጉ ተቋማቶች ከተገኙ ደግሞ ማብዛት ይቻላል። ብዙ ካፒታል ደግሞ ካለ ያ ላቦራቶሪዎቹ እያቋቋሙ የስዋይሉንም ትሬን እያደረጉ ፊዚካል ሎኬሽን ማድረግ ይቻላል። ይሄ ሞባይል ሎኬሽን አማራጭ ስለሌለ ነው ተደራሽነቱ ለማስፋት ነው። እጅግ በጣም አመሰግናለሁ። ጌትነት አሰፋ፣ የአይኮግ ላብ አጋር መስራች እንዲሁም ደግሞ አሁን ዋና አማካሪ ኃላፊነቶችን ትሰራለህ። ዲጂትራክ ስለተሰኘው አዲሱ ህጻናትና ወጣቶች ላይ ያተኮረ መርሃ ግብር ለአድማጮች ስለነገርክልን ስላጋራህልን በእጅጉ አመሰግናለሁ። እኔም አመሰግናለሁ። በጣም አድማጮቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶው ሀብታሙ ስዩም በቅንብሩ ብርሃን አይሉ፣ ዋና አዘጋጅ ጽዮን ግርማ፣ አብረናችሁ ቆይተናል። የሰላም ሳምንት ይሁንላችሁ።